አዲስ አበባ ከተማ ውስጥ በሰንደቅ ዓላማ ጉዳይ ትናንትናና ዛሬ ግጭት መፈጠሩን ነዋሪዎችና ፖሊስ አስታወቀ። ግጭቱ የተቀሰቀሰው ለኦሮሞ ነጻነት ግንባር ኦነግ አመራሮችን አቀባበል ለማድረግ ዝግጅት በሚያደርጉ ወጣቶችና በሰንደቅ ዓላማ አሰቃቀልና አቀባብ ላይ በተቃወሙ ወጣቶች መካከል መሆኑን ከሁለቱም ወገን የተገኘው መረጃ ያስረዳል። በግጭቱ አንድ ሰው በድንጋይ ተመቶ ሕይወቱ ማለፉን ፖሊስ አረጋግጧል። ኦነግ በድርጊቱ ማዘኑን ገልጾ የተጀመረውን ለውጥ ጥላሸት እንዳይቀባ መቻቻል መኖር አለበት ብሏል። የሰንደቅ ዓላማውን ጉዳይ የበለጠ የሚያከሩት ከሚመጡት ፓርቲዎች በላይ መለያየቱን የሚፈልጉት ኃይሎች ናቸው ያሉት ደግሞ ጠቅላይ ሚኒስትር አብይ አህመድ ናቸው። ጽዮን ግርማ የተለያዩ አካላትን አነጋግራ ተከታዩን ዘገባ አጠናቅራለች። ያነጋገርናቸው የተለያዩ ሰዎችና ፖሊስ በሰጡ መረጃ ቅዳሜ መስከረም አምስት ቀን ሁለት በአስር ዓመተ ምህረት በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር የአመራር ቡድንና የሰራዊቱ አባላት ኢትዮጵያ ይገባሉ። ለዚህ ቡድን ደግሞ ቀድመው ወደ ኢትዮጵያ የገቡት የድርጅቱ ስራ አስፈጻሚ አባላት ኮሚቴ አቋቁመው ከኢትዮጵያ መንግስት ጋር በቅንጅት ዝግጅት እያደረጉ ይገኛሉ። በዝግጅቱ መርሃ ግብር መሰረት ከቦሌ ዓለም አቀፍ አየር ማረፊያ ጀምሮ እስከ መስቀል አደባባይ አቀባበል ይኖራል። መስቀል አደባባይም የመንግስት ባለስልጣናትን ጨምሮ ዝግጅት እንደሚኖር እቅድ ተይዟል። በተጨማሪም በተለያዩ አካባቢዎች የድርጅቱን አርማ የያዙ ባንዲራዎችን መስቀልና ከተማውን ማሸብረቅ አ አንዱ የዝግጅቱ አካል ነው ብለዋል። በአዲስ አበባ ከተማ መሳለሚ አካባቢ ነዋሪ የሆነው ወጣት ቴድሮስ በቀለ ግጭቱ በወጣቶቹ መካከል የተቀሰቀሰው ከተማውን ለማሸብረቅ ይጠቀሙበት በነበረው የኦነግ አርማ የያዘ ባንዲራ ምክንያት ነው ይላሉ። ያን በሚያደርጉበት ሰዓት ላይ መጀመሪያ ያው ተሰቅሎ የነበሩ የኢትዮጵያ ሰንደቅ ዓላማ ኮ የሌለው እያወረዱ የኦነግን በሚሰቅሉበት ጊዜ አንድ ሁለተኛ ጎዳናዎችን አስፋልት ላይ መንገድ አካፋዮች ላይ ምናም በሚቀቡበት ሰዓት አካባቢው ላይ ከነበሩ ወጣቶች ጋር ነው የተጋጩት። የትላንቱ እንደዚህ ካለፈ በኋላ ዛሬ ጠዋት ላይ ተመሳሳይ አይነት ነገር ለማድረግ ነበረ ከአዲስ አበባ ዳር ዳር ያሉ ወጣቶች የመጡት እና በሚመጡበት ሰዓት ዱላ ይዘዋል እና ያንን በተመሳሳይ አይነት መልኩ ለማድረግ ሲሞክሩ ነው ሹ አዲስ አበባ ውስጥ ከሚኖሩ ወጣቶች ጋር ግጭት የፈጠሩት። ሌላ የአሜሪካ ድምጽ ያነጋገረው ወጣት እንደሚለው ባንዲራውን በሰላም እየሰቀሉ ያለ የአዲስ አበባ ከተማ ወጣቶች ከኋላቸው ድንጋይ እንደወረወሩባቸው እና ጥቃት እንደከፈቱባቸው ነው። ልጆች በሰላም ነበር ከኋላችን መቶ በድንጋይ እንትን እያሉን ነውሰብስ ማለት ነው። አሁን አሁን በጣም ከባድ እንትን ነው ያለ። ከኋላ ፖሊስ የለም፣ ከፊት ነው ያለው ፖሊስ። ይህ ወጣት እንደሚለው ፖሊስ ገብቶ አስለቃሽ ጭስ መተኮሱን እና ግጭቱን ለማብረድ ሲሞክር እንደነበረ ነው። ሌላ የአሜሪካ ድምጽ ያነጋገረው ወጣት በበኩሉ ግጭቱ የተቀሰቀሰው ካለፈው ሳምንት የአርበኞች ግንቦት ሰባትን ለመቀበል ተሰቅሎ የነበረውና ኮከብ የሌለው ባንዲራ ወርዶ ተቀዷል የሚል መረጃ በመሰራጨቱ ነው ይላል። በሌላ በኩል የዚህ የአቀባበል ኮሚቴ አመራር አባል የሆኑትና የኦነግ ቃል አቀባይ የሆኑት አቶ ቶሌራ አዳባ የተፈጠረው ሁኔታ ማዘናቸውን ለአሜሪካ ድምጽ ገልጸዋል። የተፈጸመው ድርጊት በጣም የሚያሳዝን ነው። እንደሚታወቀው ከዚህ በፊት የተለያዩ ድርጅቶች ውጭ መሆን ከሌላ አካባቢ ገብተዋል። በዛ ወቅት እንግዲህ ሁሉም የሚደግፈውንና የሚቀበለውንም አርማ ይዞ አቀባበል ሲያደርግ ነበር። በዛ ወቅት ማንም የኦሮሞ ተወላጅ ይሄን አርማ ያዛችሁ፣ ይህን ድርጅት ደገፋችሁ ብሎ ያሳየው ተቃውሞ ወይንም ደግሞ የወሰደው ምንም እርምጃ አልነበረም። ነገር ግን ከትላንት ጀምሮ የኦሮሞ ነፃነት ግንባር ለመቀበል በሚካሄዱ ዝግጅቶች ላይ የድርጅቱን አርማ በማበላሸት እና በመሰብሰብ በመሰወር እንደዚሁም ይህንን አርማ ይዞ በሚንቀሳቀሱ መኪናዎች ላይ እርምጃዎችን መውሰድ፣ ይህንን አርማ በተሸከሙ ወጣት ይዞ በመንቀሳቀስ ላይ በሚገኙ ወጣቶች ላይ ድብደባ በማካሄድ የሰው ሕይወት እልፈት ያደረሰ እርምጃዎች ተወስደዋል። የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ለአሜሪካ ድምጽ በሰጡት መግለጫም ሁኔታውን ለማረጋጋት ከፍተኛ ጥረት እየተደረገ መሆኑን ገልጸው አንድ ሰው በድንጋይ ተመቶ ሆስፒታል ከደረሰ በኋላ ህይወቱ ማለፉን ሪፖርት እንደተደረገላቸው፣ ነገር ግን ባንዲራውን ከሚሰቅሉ ወይም ደግሞ ባንዲራ ከሚቀቡት ወገን ይሁን ወይም ደግሞ ያንን አታደርጉም ከሚሉ ወጣቶች ከየትኛው እንደ ተመቶ እንደሞተ ማወቅ እንዳልቻሉ ተናግረዋል። የአዲስ አበባ ከተማ ነዋሪ የሆነውን ቴድሮስ በቀለን ወጣቶቹ ባንዲራውን መስቀል አይችሉም ወይ ባለፈው ሳምንት የግንቦት ሰባት አመራር አባላት እነ ዶክተር ብርሃኑን ጨምሮ አዲስ አበባ ከተማ ሲገቡ ከፍተኛ አቀባበል አልተደረገም ወይ? የኦነግ አመራሮች ሲገቡ ይህ መደረጉ ለምንድን ነው እንዲከለከል ምክንያት የሆነው ስል ጠይቄው ነበር። ይችላሉ መስቀል ማንም የከለከል የለም። ባለኝ መረጃ ማንም ሰው እንዳይሰቅሉ እንዳያውለበልብ የከለከል የለም። ይህ እኮ በግንቦት ሰባት አቀባበልን ጊዜ የተደረገ እኮ ነው። የኦነግን ባንዲራ ሰቅሎ ነበር በግለሰብ ደረጃ በመኪናም ሰውልብልቡ ነበረ እና የአዲስ አበባ ወጣት አሁን የለም ታደርጋላችሁ የሚሉበት ምንም ምክንያት አይኖሩም ነገር ግን የእነሱን ለመስቀል የኢትዮጵያን ሰንደቅ ዓላማ ማውረድ አስፈላጊ አይደለም። ከዛ ውጪ መሀል ስፋል ክል ኦነግ ባንዲራን ወይም ደግሞ አርማ እሱን መቀባት መንገድ አካፊዎችን ያንን መቀባት ተገቢ አይደለም እና የአዲስ አበባ ወጣቶች እያሉ ያሉት አስስቀሉ አታውለበልቡ ሳይሆን የጋራ የሆኑ ንብረቶቻችን ላይ አርማችሁን ቀለም አስቀቡ ነው እያለ ያለውና ግጭቱ በዚህ ምክንያት ነው እንጂ አትስቀሉ አታውለበልቡ ያለ አንድም መውጣት እስካሁን ድረስ አልሰማሁኝም። አቶ ቶሌራ በበኩላቸው ለአንዱ ትዕግስት፣ ለአንዱ ደግሞ ትዕግስት አለመኖር መቻቻልን አያመጣም፣ ሁኔታውን ያደፈርሰዋል ብለዋል። በአገሪቱ ውስጥ እየተካሄደ ያለውን ለውጥ የሚያደናቅፍና መጥፎ ገጽታ የሚሰጠው ቻይ ነው። በአጠቃላይ የኦሮሞ ህዝብ የፈለገውን ድርጅት የመደገፍ መብት አለው የሚደግፈውን ድርጅት የሚመርጥለት ሌላ አካል ቢሆን አይችልም። የሚይዘውን አርማም የሚወስንለት ሌላ አካል ወይም ህዝብ አይደለም፣ ራሱ ነው የሚወስነው። አቶ ቶሌራ፣ እንግዲህ የተለያዩ ሰዎችን አዲስ አበባ ከተማ ነዋሪዎችን አነጋግረን ነበር። እንደሚሉት ባንዲራዎቹን መስቀል፣ የድርጅቱን አርማ ማንጸባረቅ ያንም ማድረግ ተገቢ ነው፣ ሊከለከልም አይገባውም። ነገር ግን ቀለም መቀባቶች ጋራ የሆኑ የመተላለፊያ መንገዶች ላይ አስፋልት መንገዶች ላይ ግርግዳዎች ላይ የማይለቁ ቀለሞችን መቀባት ነው ግጭት የቀሰቀሰው፣ ይላሉ። በእርስዎ በኩል ቀለሙ መቀባቱ ከተማ ውስጥ ተገቢ ነው ይላሉ? ቀለም መቀባት እኮ በኦሮሞ ነጻነት ግንባር ደጋፊዎች የተጀመረ አይደለም። ከዛ በፊት የገቡ ድርጅቶችን ሲሰሩት ነበር ወይም ሲያደርጉት የነበረ ድርጊት ነው። በእርግጥ ሰዎች በስሜት የተለያዩ ትሎችን ይወስዳሉ። ይሄ ስሜትን ለመግለጽ ብቻ የተወሰደ እርምጃ ነው እንጂ ያን ያህል አስፈላጊ ነው ተብሎ ተወስኑ እየተሰራ ወይም ደግሞ እንዲሰራ የተደረገ ሁኔታ አይደለም። ቢቀባስ ደግሞ ሌላውን ለምን ተፈቅዶ ወይም ሌላውን ታግሶ ይሄንን አለመታገስ ከምንድን ነው የሚመረጨው ነው። ይሄንን የሚያደርጉ ሰዎች ደግሞ ዓላማ የሌላቸውና ለህዝብን ከህዝብ ለማጋጨት የሚሯሯጡ ቡድኖች ናቸው። ከአሁን በፊት ያልታየ ድርጊት አሁን በኦሮሞ ላይ መደረጉ ግን እጅግ የሚያሳዝንና አሳፋሪ ነው። በሌላ በኩል የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ስለ ሁኔታው ተጠይቀው ከትላንትና ጀምሮ እንዲያሉ ግጭቶች መከሰታቸውን ገልጸዋል። ከእኛ ጋር በኮሚቴ ሲሰራ የነበረው ልክ የግንቡት ስረት አመራሮችም እንደተደረገ ሁሉ ለነሱም ተመሳሳይ ምክንያቱም ወቅት ሁሉም ኢትዮጵያዊ ነው፣ የኢትዮጵያውያን ወገኖቻችን ናቸው እና ከኢትዮጵያ ወገኖቻቸው ለመቀናቀል ነው የሚመጡት የሚል መንፈስ ይዘን ነው ነው እየሰራ ነው ያለ። በዚህ ሂደት ወጣቶቹ ባንድራስ ወይም የኦነግ አርማ መለያቸው ሲሰጥሉ ነው የዋሉት። ትናንትና ፈቅደንላቸዋል ያልፈቀድንላቸው ነገር አንድ ነገር ነበር። እሱም በውይይት ፈተነዋል ትዋልክ ላይ የመቀባት የኤሌክትሪክ ምሰሶ ላይ እንደዚህ ድልድዮች ላይ አርማውን የመቀባት አዝማሚያ ነበር፣ ባለፈው በግንቦት ሰባትም ደጋፊዎች አካባቢ የታየ እነዚህ ነገሮች የህዝብ የጋራ ንብረቶች ስለሆኑ የኦነግ ወይም የግንቦት ሰባት ብቻ አደሉም የሁሉም ህዝብ የሌላውም ጠቅላላው ህዝብ ንብረቶች ስለሆኑ እዚህ ላይ የግል አርማ የድርጅት አርማ ፐርማነንትሊ መቀባት አይቻልም። ሰጥተን አዋ ክን ትርክለናቸው እንግዲህ ባንድራቸው እንዲሰጡ ተብደላቸው ሲሰጡ ነው ያሉት። ይሁን እንጂ በአንዳንድ ቦታዎች ላይ ሌሎች ወጣቶች የእነሱን አርማ በማውረድ የሌላ አርማ የመስቀል አይነት አዝማማያዎች ታይተው እና እነሱ ይህን በትዕግስት አልፈው ወይም ደግሞ ሌሎች ነግረው የማፋገድ ስራ እንዲጠራላቸው ማድረግ ሲገባቸው፣ ግጭት ቀጥታ ግጭት ሲገቡ ይህን አይነት ግጭት ውስጥ በመግባቱ ነው እንግዲህ የፀጥታ ችግር ሆኖ ለፖሊስ ፈተና ሆኖ ነው ትናንት በተለይ ዛሬ የዋለው እና በብዙ ቦታዎች ላይ መግቢያ ከኦሮሚያ አዲስ አበባ የሚያስገቡ ቦታዎች ላይ ብዙ ወጣቶች መጥተው ሌሎች ደግሞ አዲስ አበባ የሚገኙ ሌሎች ወጣቶች ደግሞ አትገቡም፣ አትፈቅሉም አይነት ግጭቶች ነበሩ እና ፖሊሲ ይህን ለመገናገል ትርቱ ጥረት ነው ያደርግ ነው ዛሬ የዋለው። ኮሚሽነር ዘይኑ ጀማል አያይዘው እንደዚህ ያሉ ነገሮች ሲፈጠሩ ጉዳዩ የማያግባባ ከሆነ ወደ ፖሊስ መሄድ እንጂ እርስ በርስ ግጭት መፍጠሩ አግባብ አይደለም ይላሉ። የዲሞክራሲ ስርዓት ግንባታ መሰረት መቻቻል። የዲሞክራሲ ስርዓት ግንባታ መሰረት የህግ የበላይነት። የህግ የበላይነትን የማክበርና የማስከበር ዝንባሌ የሌለው ህብረተሰብ የዲሞክራሲ ግንባታ ስርዓት ሊሳካለት አይችልም። የዲሞክራሲ ስርዓት ግንባታ ካልተሳካ እስካሁን ድረስ የተከፈለው ኦነግ ይሁን ሰባት ይሁን ሌላው ህዝብ፣ አብዛኛው የኢትዮጵያ ህዝብ ብዙ መስዋዕትነት ከፍሎ ነው የዲሞክራሲ ለውጥ ማድረግ አለን። የኢትዮጵያ ህዝብ ህዝቦች ዲሞክራሲ ዲዘር ያደረጋሉ፣ ነጻነት ይገባቸዋል፣ ሰላም ይገባቸዋል፣ ፍትህ ይገባቸዋል ተብሎ ነው ትግል ሲደረግ የቆየ ብዙ መስዋዕትነት የተከፈለው ይሄ ከሆነ ፍላጎቱ ይሄ ከሆነ ይሄ የፍትህ ይሄ የዲሞክራሲ የሰላም እና የነጻነት ፍላጎቶች ሊሳኩ የሚችሉት የህግ የበላይነት ሊከበር ነው፣ እና በትዕግስት በመቻቻል መርሆ ስንመራ ነው። ካልሆነ አይሳኩም፣ ወደ አዘቅት የሚያስገቡም። ስለዚህ ወጣቱ በዋናነት ደግሞ ተጠቃሚ የሚሆነው ለዚህ የዚህ ለውጥ ተጠቃሚ የሚሆነው ወጣቱ ነው። ወጣቱና ህጻኑ የተወለደውም፣ ያልተወለደው የዚህ ለውጥ በመሰረታዊነት መለወጥ ተጠቃሚ የሚሆነው። ስለዚህ በዚህ አንጻር ታስቦ በተለይ ወጣቱ ህግን የማክበርና የማስከበር ኃላፊነት መወጣት ካልቻለ በራሱ እርምጃ ለመውሰድ የፍትህ ሀይል እያለ የፍትህ ሀይል እያለ በራሱ እርምጃ ለመውሰድ ጥረት የሚያደርግ ከሆነ ለውጡ እንዳይሳካ እንቅፋት እየፈጠሩ ያሉ ወይም ደግሞ እንዳይሳካ ምክር እያደረጉ ያሉ ኃይሎች መሳሪያ ሆኖ መቀጠሉ የማይቀር ነው። ወጣቱ ለእነዚህ ኃይሎች መሳሪያ ሆኖ የሚቀጥል ከሆነ የራሱን የወደፊት ዕጣ ፈንታ እያበላሸ መሆኑን አውቆ ከዚህ በጸጋ መልኩ የጸጥታ ኃይሎች ጋር ተባብሮ የህግ የበላይነት እንዲከበር መስራት መቻል አለበት። በሌላ በኩል በዛሬው ዕለት ለሀገር ውስጥ መገናኛ ብዙኃን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያን እንደ ማህበረሰብ አሸንፈን አናውቅም። በሀገር ውስጥ ጉዳይ ደማችን ውስጥ ያለው መሸናነፍ ነው። አሸንፈን የምናውቀው የውጭ ኃይልን ነው ብለዋል። የባንዲራን ጉዳይ በተመለከተ ተጠይቀው ደግሞ ባንዲራ የሀሳብ መግለጫ ማሳያ አርማ ነው። የፓርቲዎች አርማ ነው። የፓርቲዎች አርማ የእነሱን እሳቤ የሚገልጹበት አንዱ መንገድ ነው። በጽሁፍ ይገለጻል፣ በአርማ ይገለጻል፣ በሞቶ ይገለጻል፣ በህገ ደንባቸው ይገለጻል፣ በንግግራቸው በአሰራራቸው፣ በአደረጃጀታቸው ይገለጻል። አንዱ መግለጫ ነው። እኛ ምንድን ነው ያልነው? ማንም ሰው በሰላማዊ መንገድ መጥቶ በሀሳብ ልዕልና ማሸነፍ ይችላል ብለናል። ባንዲራን ይጨምራል። ይህ ጉዳይ ችግር የለውም። ባንዲራ በጣም ቀላል ነገር ነው። ብዙ ዓለም ላይ ባንዲራ እየተቀያየረ የኖረው የአሜሪካ ባንድራ ዛሬ የምናየው አስራ ሦስት ጊዜ ተቀይሯል። ሲጀመር አንድ ኮኮብ አልነበረውም። አግድም ብቻ የነበረው እየዋለ እያደረ ስቴት ሲጨመር ኮኮብ ተጨምሮ ዛሬ ይኸው እንደምታዩት አምሳ ምናምን ደርሷል። የእኛም ባንዲራ መላው የኢትዮጵያ ሕዝብ የሚፈልገው ከሆነ ህገ መንግስታዊ በሆነ መንገድ ተወያይቶ መክሮ ዘክሮ ድምፅ ሰጥቶ ሊቀይረው ይችላል። ለዚያ ትዕግስት የሌለው ሰው ዛሬ በጉልበት ካልሆነ በውይይት አይቀየርም ብሎ የሚያስብ ሰው ተሸናፊ ነው። ምክንያቱም ልክ እሱ ጉልበት እንዳለው ሌላውም ሰው ጉልበት አለው። ልክ እሱ መግደል ነው የሚያስበው ሁሉ ሌላውም ሰው ባለው አቅም መግደል ወይም እራሱ መከላከል ያስባል። በዚህ አፕሮች ኢትዮጵያ እናፈርሳለን። ሌላ ሶማሌን ለመፍጠር ሌላ ደቡብ ሱዳን ለመፍጠር እና ለኛ ብቻ ሳይሆን ለቀጠናው አገር ሸክም ለመሆን ኖር ውጫው አሁን ነው ያላቸው ኃይሎች አርማቸውን፣ ባንዲራቸውን፣ ሀሳባቸውን፣ ፍልስፍናቸውን በሰላማዊ መንገድ ለህዝባቸው መንገር ማሳመን ይችላሉ። ይሄው ምርጫ እየመጣ ነው ከፊታችን። ህዝብ ይበጀኛል ያዋጣኛል ካለ ይመርጣቸዋል። ሰው ሳይገሉ መኪና ሳያፈርሱ መንግስት መሆን ይቻላል። ለምንድነው እየዋልን እያደን ወደ ኋላ የምንመለሰው? ጠቅላይ ሚኒስትሩ አያይዘው መቻቻል ለአንድ ማህበረሰብ እጅግ አስፈላጊ ጉዳይ መሆኑን መክረዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።